ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያ መንግስት የኮሮና ቫይረስ ገደቦች ፍኖተ ካርታን ነቀፉ። ፕሪምየር ዳንኤል አንድሮስ የጠቅላይ ሚኒስትሩን ትችት አሌ አሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያ መንግሥት የኮሮና ቫይረስን የመግታት ፍኖተ ካርታ የከፋ ሁነት ማሳያ ሊሆን ይችላል የሚል ተስፋ እንዳላቸው በመግለጥ እቅዱ እንዳሳሰባቸው ተናግረዋል። ፕሪምየር ዳንኤል አንድሩስ ትናንት እሁድ የሜልበርን ደረጃ አራት ገደቦች ለሁለት ሳምንታት እንደሚቀጥሉና ከሴፕቴምበር 28 በኋላ የድንጋጌ ለውጦች እንደሚኖሩ አስታውቀዋል። በፕሪምየሩ መግለጫ የሰዓት እላፊ ገደብ ይነሳል፣ የመዋለ ሕፃናት ክፍት ይሆናል። ይሁንና በርካታ የመስተንግዶና ችርቻሮ ንግዶች እስከ ኦክቶበር መገባደጃ የሚዘገዩ ይሆናል ይህም የሁለት ሳምንት የቫይረሱ መስፋፋት መጠን በአማካይ አምስት ሰዎች በመያዝ ደረጃ እስከሚወሰን ማለት ነው። አቶ ሞሪሰን የቪክቶሪያን ስትራቴጂ ሲተቹ የኮቪድ-19 ገደቦችን መጣል የስኬት ተምሳሌነት አይደለም ብለዋል። ይሁንና አቶ አንድሮስ የጠቅላይ ሚኒስትሩን ቪክቶሪያን ከኒው ሳውዝ ዌልስ ጋር ማነጻጸር አስመልክተው አግባብ የለሽ ነቀፌታ እንደሆነ ሲገልጡ እኛ ያለን የማህበረሰብ ተጋቦት እነሱ ዘንድ የለም። ይህ የሞክሪያ ነጥብ ሳይሆን እውነታ ነው። እናም እኛ የተለየንን በዚያ ልዩነት መሰረት በዚያ ልዩነት መሠረት ነው ነገሮችን ማዋደድ የሚገባው። አለያ ያ ስትራቴጂ ተብሎ አይወሰድም። ያ የተስፋ ዕቅድ ብቻ ነው የሚሆነው እውነታ የለሽ ተስፋ እናም የቁጥሮች ዝቅ ማለት ግድ ነው ሲሉ የከረረ አጸፋዊ ምላሽ ሰንዝረዋል። ቪክቶሪያ ውስጥ በዛሬው ዕለት 41 ሰዎች በኮሮና ቫይረስ ሲጠቁ ዘጠኝ ሰዎች ሕይወታቸውን አጥተዋል። ይህም ከወርሃ ጁን ወዲህ በኮሮና ቫይረስ ሲጠቁ ሰዎች ቁጥር ቪክቶሪያ ውስጥ ከሃምሳ በታች ሲወርድ የመጀመሪያ ጊዜው ነው። ይህ በእንዲህ እንዳለም ኩንስላንድ ውስጥ በዛሬ ዕለት ሁለት ሰዎች በቫይረሱ ተይዘዋል። በአሁኑ ወቅት 27 ሰዎች ኩንስላንድ ውስጥ በቫይረሱ ተጠቅተው ይገኛሉ። በዛሬ ዕለት ኒው ሳውዝ ዌልስ አራት፣ ምዕራብ አውስትሬሊያ ውስጥ አንድ ሰው በቫይረሱ ሲያዝ፣ በጥቅሉ ምዕራብ አውስትሬሊያ አራት በኮሮና ቫይረስ የተያዙ ሰዎችን አስመዝግባለች። ለሁለተኛ ጊዜ የተመረጠው የኖርዘርን ቴሪቶሪ ሌበር ፓርቲ አዲስ ካቢኔ መሰረተ። ዘጠኝ አባላት ያሉት ካቢኔ አመዳደብ ውስጥ የኤንቲ ዋና ሚኒስትር ማይክል ጋነር የበጅሮንድ ኃላፊነትን ደረበው ይዘዋል። አዲሱ ካቢኔ በነገው ዕለት ቃለ መሐላ ይፈጽማል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያ መንግሥት የኮሮና ቫይረስ ገደቦችን ፍኖተ ካርታ ነቀፉ። ፕሪምየር ዳንኤል አንድሮስ የጠቅላይ ሚኒስትሩን ትችት አሌ አሉ የሚሉት